በመካከለኛው ምስራቅ ያለው ውጥረትን ለማርገብ የአሜሪካው ፕሬዚደንት ጆ ባይደን ከብሔራዊ ደህንነት ቡድናቸው ጋር መክረዋል። በተጨማሪም ከጆርዳኑ ንጉሥ ጋር ተነጋግረዋል። በኢራንም ሆነ በእርሶ የሚደገፉ ኃይሎች ጥቃት የሚሰነዘር ከሆነ ከፍተኛ ዋጋ እንደሚከፍሉ የእስራኤል መሪ አስጠንቅቀዋል። የቪኦኤ የዋይት ሀውስ ዘጋቢ አኒታ ፓውል የላከችውን ዘገባ እንግዶ ወልድ ያቀናብሩታል። በመካከለኛው ምስራቅና አካባቢ ውጥረት እያየለ ይገኛል። እስራኤል ከኢራን እና በሰሜን በኩል ካለው ድንበሯ በኩል ስጋት ተደቅኖባታል። ኃይሎቿ ላለፉት አስር ወራት ሐማስን ለማጥፋት ሲጥሩ ሰንብተዋል። ባለፈው ሳምንት ጸረ እስራኤል የሆኑ ሁለት ከፍተኛ መሪዎች መገደላቸውን ተከትሎ ፕሬዚደንት ባይደን የጋማውን ሁኔታ ቀዝቀዝ ለማድረግ ዋሽንግተን ላይ ሆነው በመጣር ላይ ናቸው። አሁንም ተጨባጭ ያልሆነውን የተኩስ ማቆምና የታጋቾች መለቀቅን በተመለከተ ዋይት ሀውስ ቁርጠኛ መሆኑን በሳምንቱ መጨረሻ አስታውቋል። ሆኖም ወታደራዊ ምላሽም ለመስጠት ዝግጁ መሆኑን በማስታወቅ አሜሪካ በአካባቢው የሚገኘውን ወታደራዊ ኃይሏን አጠናክራለች። የዋይት ሀውስ ብሔራዊ የደህንነት ምክር ቤት ቃል አቀባይ ጃን ከርቢ እሁድ ዕለት ከፎክስ ኒውስ ጋር ቃለመጠይቅ አድርገው ነበር የተኩስ ማቆም ስምምነት ጦርነቱን ለማስቆም የተሻለ አማራጭ መሆኑን አሁንም እናምናለን። ጦርነቱ ከጀመረ አንስቶ እያደረግን ያለውን ነገር ቢኖር እስራኤል ራሷን ለመከላከል መቻሏን ማረጋገጥ ብቻ ሳይሆን ጦርነቱ እንዳይስፋፋም ጥረት አድርገናል። ተንታኞች እንደሚሉት ወቅቱ ውጥረት የተሞላበት ነው። ናታሻ ሆል በሴንተር ፎር ስትራቴጂክ ስተዲስ የመካከለኛው ምስራቅ ፕሮግራም ባልደረባ ናቸው። እንደ እውነቱ ከሆነ ለማንኛውም ሰው አስፈሪ የሆነው ነገር ዩናይትድ ስቴትስ በዚህ ሁኔታ ውስጥ ምን እንደምታደርግ ግልጽ አለመሆኑ ነው። የአሜሪካ ሙስሊም ማህበረሰብ አንቂዎች በበኩላቸው ባይደን ለእስራኤል እየሰጡ ያለውን ድጋፍ በመንቀፍ እስራኤል በጋዛ ላይ የፈጸመችውን ወረራ በተመለከተ ዋሽንግተን አንድ ጠንካራ አቋም ልትይዝ ይገባል ይላሉ። ሮበርት ማካው በአሜሪካ የእስልምና ምክር ቤት የመንግስት ግንኙነት ክፍል ኃላፊ ናቸው። ዩናይትድ ስቴትስ እስራኤል ተጠያቂ ለማድረግ የዲፕሎማሲም ሆነ የፖለቲካ መሳሪያዎች አሏት እርዳታ በማቋረጥ የመሳሪያና የፖለቲካ ድጋፍ ባለማድረግ በሁከት ላይ የተሰማሩ ቀኝ አክራሪ እስራኤላውያን ሰፋሪዎች ላይ ማዕቀብ በመጣል አሜሪካ ተጽዕኖ ማድረግ ትችላለች ጠቅላይ ሚኒስትር ቤንጃሚን ኔተንያሁ አገራቸው ከኢራንም ሆነ በእርሷ ከሚታገሱ ኃይሎች ጋር በሁሉም ግንባር ለመጋፈጥ ዝግጁ እንደሆነች ተናግረዋል ማስጠንቀቂያም አክለዋል ኮል ሚሽሮሃ ዘኑ ኮል ሚሽ ፖጋ ብምዲነቴኑ ሎ የነኬ ማአኸሪዩት ዜጎቻችን የሚገድል ሀገራችን የሚጎዳ ማንኛውም ሰው ተጠያቂ ይደረጋል፣ ከፍተኛ ዋጋም ይከፍላል። የጆርዳኑ የውጭ ጉዳይ ሚኒስትር በቅርቡ ያልተለመደ ጉብኝት በኢራን አድርገዋል። ባይደን ደግሞ ትላንት ሰኞ ከጆርዳኑ ንጉሥ አብደላህ ጋር በቀጠናው የሚታየውን ውጥረት በማርገብ ላይ መክረዋል። ተንታኛ ናታሻ ሆል እንደሚሉት እንደ ቀጣር እና ዮርዳኖስ በመሰሉ አመቻቾች በኩል ከኢራን ጋር የሚደረገው የዲፕሎማሲ ሥራ ሂደቱን ለማሳለጥ ምናልባትም ተመራጩ መንገድ ነው። ኢራንን ማነጋገር ነው ላሏት ጥያቄዎች መልስ መስጠት ነው። በተጨማሪ ደግሞ በዚህ አስቸጋሪ ወቅት አንዳች አይነት የግንኙነት መስመር እንዲኖር ማድረግ አስፈላጊ ነው። እንደማስበው ከምንጊዜውም በተለየ አሁን አስፈላጊ ነው፣ ምክንያቱም አሜሪካ ከኢራን ከፍተኛ ባለሥልጣናት ጋር በቀጥታ አትነጋገርም። በጋዛ አርባ ሺህ የሚጠጉ ሰዎች ባለቁበት ሌባኖስ እና ኢራን በከፍተኛ ተጠንቀቅ ላይ በቆሙበት ሁኔታ ዓለም ቀጥሎ የሚሆነውን ለማየት በመጠባበቅ ላይ ነው ባለፈው እሁድ ከቤተ ክርስቲያን እየወጡ ባሉበት ወቅት ኢራን ከያዘችው አቋም ታፈገፍጋለች ብለው ይጠብቃሉ በሚል ከአንዲት ሪፖርተር ለቀረበላቸው ጥያቄ ባይደን ሲመልሱ ተስፋ አድርጋለሁ ግን አላውቅም ብለዋል አኒታ ፓውል ከዋይት ሀውስ ለላከችው ዘገባ እንግዲህ ወልደ ነኝ ዋሽንግተን ዲሲ